Filipino VOA. ሰላም ለእናንተ ይሁን። እንኳን ለአዲሱ ዓመት አደረሳችሁ። ጋቢና መዝናኛ ተጀምሯል። ሀብታሙ ዘይም አብሬያችሁ አመሻለሁ። በገጣሚ ዮሐንስ ሞላ አጭር ግጥም አዲስ ዓመትን በአዲስ መንፈስ እንጀምር። አገር እንቆቅልሽ፣ አገር እንቁቅልሽ अगर अगर उनको ताताश अगर उनको ताताश अगर सार्क अगर, अगर, अगर, अगर, अगर माकुचो लमिला में ईर्षाओ राहु चौथावु कल सिरकुथी करवा सिर कुथि मोकाल ሲያጤኑት ይደንቃል፣ ሲያስቡት ይጨንቃል፣ ሲያልሙት ይበርቃል። እቴ ቀጤማሽን ጉልት የመደብሹ ዋርት ጥድ ሳር ከሴውም ባረገኝ ዕጣኑን ሰንደሉን ከሰሉን ባረገኝ፣ ደጃፍሽ በጣለኝ በበረከት እጅሽ ሰላም ፍቅር እንዲገኝ በቸረቸር ሽለት ዝባዳም ባጨሰኝ የሰው አገር ፀሐይ ምሽ መጋኛው ባሰኝ። አገሬ ኢትዮጵያ ከተማዬ ሸገር በየት በኩል እለፍ በምኑ ልሻገር ነበረኝ ትውስታ ከወንዙ ባሻገር፣ ከሀገሬ ሰው ጋራ ሲጨፍሩ ማደር፣ አረቄ ሲጠጡ ጠጅ ሲጨልጡ፣ ጥሬውን ሲቆርጡ፣ ፌሽታ ሲያላቁጡ፣ ሳቅና ጨዋታው ብሉልኝ ጠጡልኝ ግቡልኝ በሙቴ ንሱ ተቋደሱ፣ ከሰፊው ገበቴ እንኳን አደረሰሽ እስኪ ሳሚኝቴ፣ አመሻሽ ሰካራም ዘፈን በየአይነቱ ምርቃት ምኞቱ ደስታው በየቤቱ ይናፍቃል በጣም ሲርቁት፣ ይጎላል ልርሳት፣ ወይን ሲሉ ሲሸሹት ይጎድላል አይንስ መልካም ያህል ከሰው ሀገር ሜዳ ይቸግራል እንጂ ቆሻሻው ክብረቱ እየቆረቆሩ ዝጌ ልብን ጓዳ ገጣሚ ዮሐንስ ሞላን በእጅጉ አመሰግናለሁ። ኢትዮጵያ ከመላው ዓለም የተለየ የቀንና የዘመን አቆጣጠር ያላት ሀገር ናት። ከዓለም አቆጣጠር በሰባትና ስምንት ዓመት የተራራቀ፣ እያንዳንዱ ወርም ከወቅቶች ፍርርቅ አንጻር የተሰየመባት ሀገር ናት። በዛሬው ምሽት ቆይታችን የዚህን ምክንያትና ተያያዥ ሀሳቦችን የሚያጋሩን እንግዳይ ይዤ መጥቻለሁ። ስነፈለክና ስነ ፈለክና የጠፈር ሳይንስን በመሰሉ ርዕሰ ጉዳዮች ለበርካታ ኢትዮጵያን እውቀታቸውን በማካፈል ይታወቃሉ። ከሀያ በላይ ሃይማኖታዊና የጠፈሩን ዓለም የሚመለከቱ መጽሐፍትንም ጽፈዋል። የዛሬ እንግዳይ መጋቢ አዲስ ሮዳስ ታደሰ ናቸው። በየጣልቀው አዲስ ዓመትን የሚዘክሩ ሙዚቃዎችን እንሰማለን። መጋቢ ሐዲስ ሮዳስ የኢትዮጵያ ዘመን አቆጣጠርን ከመላው ዓለም አቆጣጠር ለየት የሚያደርጉ ባህሪያትን በመጥቀስ ይጀምራሉ። እንግዲህ መላው ዓለም የሶላር ካሌንደር ወይም የፀሐይ የዘመን ቀመረ ይጠቀማል። ወይም ሉናር ካሌንደር ወይም የጨረቃን ዘመን ቀመረ የሚጠቀሙ ሀገራት አሉ። ሉኒ ሶላር ደግሞ ሁለቱ የሚያስተባበረው ዘመን ቀመረ የሚጠቀሙ ሀገራት አሉ። እንግዲህ ቀደምት ኢትዮጵያውያን በፀሐይም አውደ ዓመት በጨረቃም አውደ ዓመት ስሌት ቢሆን የተራቀቁ ስለሆነ ሁሉም የሚያስተባበረው የዘመን ቀመር አላቸው። ስለዚያም ሁለት ሺ አስራ ሶስት በፀሐይ አቆጣጠር ሁለት ሺ ሰባ አራት በጨረቃ አቆጣጠር ብለን እናስባለን። ነገር ግን ይህም ተመሳሳይ ሆኖ ሳለ አንዳንድ ክፍተቶች አሉ። የሰባት ዓመታት ክፍተት፣ የአስራ አንድ ቀናት ክፍተት፣ የአስራ ሶስተኛ ወር የጳጉሜን ጭማሮ ወር አስፈልግቶ ግን ከተቀረው ዓለም ጋራ ኢትዮጵያ ልዩነት አላት። ከአቆጣጠር ልዩነት በተጨማሪ ኢትዮጵያ የምትጠቀማቸው ወራት ስያሜና ትርጉምም የራሱ ልዩ መልእክት እንዳለው ይሰማል። የተወሰኑትን ወራት በአስረጅነት መጥቀስ ይቻል ይሆን? እንግዲህ ከምዕራቡ ዓለም ጋር ያለው የዘመን ስያሜ ትንሽ ይለያያል። አብዛኛው ምዕራባዊ የወራት ስያሜ ከአምልኮ ተቃወት ጋራ የተያያዘ እና ሮማ ሲመለኩ የነበሩ የጣዖታት ውትያን የያዘ ነው። ለምሳሌ ጃንዋሪ ብንል ጥር ማለት አይደለም። ጃኑስ የሚባል የበርና የመዝጊያ አምላክ ተብሎ የመለክ የነበረ በጎዶፒስን ዶርስ የበርና የመዝጊያ አምላክ ተብሎ ጣሊያን ላይ ይመለክ የነበረ ነው። የካቲትም ፌብሩዋሪ ፌብሩዋሪ ማለት የካቲት አይደለም። ቃል በቃል ፌብሮ ማለት መንጻት ማለት ነው። ለጣዖት የመንጻ ስርዓት የሚከበርበት ማለት ነው። መጋቢትም ማርች፣ ማርች ማርስ ከሚባል የጦር አምላክ የወጣ ነው። ሚያዚያም አፍሮዳይት የምትባል ኤፕሪል ወይም አፍሮዳይት ይሏታል የጋብቻ የፍቅ የሚሏት ጎደስ ስም የወጣ ነው። ግንቦትም ሜ ማለት አይደለም ሜ ማለት ማያ የምትባል የስጦታ አምላክ የሚሏት ነበረች፣ ለእሷ ክብር ሰይመዋታል። ሐምሌንም ብንል ጁላይ በጁልየስ ቄፋር ስም የተሰየመች ናት። ነሐሴ ኦገስት በአውግስጦስ ቄፋር የተሰየመች ናት። ሴፕቴምበር፣ ኦክቶበር፣ ኖቬምበር እና ዲሴምበር ብቻ ሰባት፣ ስምንት፣ ዘጠኝ፣ አስር የሚል ፍችን ይዘዋል። ከዛ ውጭ ሁለቱ የነገስታት ሌሎች የጣዖት ነው። ወደ ኢትዮጵያ ስንመጣ ግን ትንሽ ለየት ይላል። ወቅቱንና በተለይ ቅዱሳት መጻሕፍትን ያማከለ ስያሜ ነው። ለምሳሌ ከመስከረም ብንነሳ መስከረም ማለት መሴ የሚለው ቃል መሴ ከሚለው የግእዝ ቃል ይወጣል። መሴ ማለት መሸ ማለት ነው። ከረም ማለት ወይም ከረም ደግሞ ክረምት ማለት ነው። በአንድ ላይ ስንሰተው ምሴተ ክረምት ክረምት የሚመሽበት ወይም ክረምት የሚያበቃበት የመጨው መባሻ የሚል ፍቺ አለው። ጥንት ሄድ ጥን ጠቂሞች የሚል ትርጉም አለው። ጥንት መሰረት የሚል ትርጉም አለው። ምክንያቱም ኤታኒን የሚባለው ዓለም የተፈጠረበት ቶር የሚባለው የጥቅም ቶር ነው። በእኛ መስከረም በጨረቃ አቆጣጠር በሚሄዱት ጥቅምት ነው። ህዳር ማለት ሀዲራ አዲሮስ ካሌጅ ዛንቀጥ ይወጣል። የአዝመራ ወራት ስለሆነ ጠባቂዎች ዱር የሚያድሩበት ነው። ታኅሣሥ ማለት የማሰስ ወራት ማለት ነው። በዚህ ታሰሰ ማለት ፈለገ ማለት ነው። በዚህ ወር ጌታችን ኢየሱስ ክርስቶስ ከቅድስት ድንግል ማርያም በቤተልሔም በተወለደ ጊዜ ሶስቱ ነገስታት ወርቅ፣ ዕጣን፣ ከርቤ ይዘው ኮከቡ እየመራቸው አይቴ ሀሎ ዘተወልደ ንጉሠ አይሁድ፣ የተወለደ የአይሁድ ንጉስ ወዴት አለ፣ እስመ ርኢነ ኮከቦ በምስራቅ ወመጻእነ ከመ ንስግድ ሎቱ፣ ኮከቡን በምስራቅ አይተን መርሱ ልንሰግድ መጥተናል እያሉ አስሰው ስላገኙት ታኅሣሥ የሚል ስያሜ ተሰጥቷል። ጥር ማለት ደግሞ በርካታ ትርጓሜ ያለው፣ አንደኛ አጥሬ ማለት ገዛ ማለት ነው። እንግዲህ ልደትን ይዞ ጥምቀትን ይዞ ወደም አስተሬውን ይዞ በጣም ትልልቅ በዓላት ስለሆኑ ሰው የክት ልብስ የሚገዛበት የሚገዛበት ስለሆነ ጥር ተብሏል። ስመ ጥር ማለት ራሱ የታወቀ ማለት ነው። የታወቀ ወር በጣም ጋብቻም የሚደረግበት በጣም የታወቁ በዓላት ያለበት ስለሆነ ጥር ተብሏል። ሌላው ጠይሮ ጠይሮት ማለት ምጥቀት ርዝመት ማለት ነው እና ምጡቅ የሆነ የሰናዖር ሕንጻም የፈረሰበት ወር ስለሆነ ጥር ብለዋል። የካቲት ማለት ከፊት ከፊት ወር ማለት የመሰር መካፈሻ በልግ መባሻ እንደ ማለት ነው። መጋቢት ማለት ደግሞ ኢችኖት የሚል ሳይንስ አለ። በስነፈለኩ ፀሐይ ቀና መጋቢት ሆናል የምድሮ ገብላ ሲጥ ቀን እና ሌሊት እኩል አስራሁለት እኩል አስራ ሁለት ይሆናል። በመቶ ሰማኒያ ሁለት ቀን አንዴ በመስከረምና መጋቢትን በመጠውና በጸደወት ያን ጊዜ የፀበይ እኩሌ ስለሚሆን ስለሚመጋገብ ቀንና ሌሊቱ መጋቢት ስለዋል። ሚያዚያ ማለት የሚዜዎች ወራት የሚዛብት ወራት ማለት ነው። ሰርግ የሚደረግበት ነው። ግንቦት ማለት የግንባታ ወራት የሚል ስያሜ ያለው የኢየሩሳሌም ግንብ መቅደሶች የተገነቡበት ወር ስለሆነ፣ ሰኔ ማለት ሰኔ ማለት አማረ ማለት ነው። በሀዘር ሰናይ መልካም ዘር ተመርጦ ለእርሻ ለዘር የሚውልበት ማለት ነው። ሀሌ ማለት ሀሚል ሀሚሎች መለምለም ማለት ነው። እንግዲህ አረንጓዴ ለብሶ እንደ ክረምቱ ዊንተር አይደለም። ኢትዮጵያ የኢትዮጵያ ዊንተር እንደሚታወቀው በውጭ ሀገር ክረምታቸው እጽዋትን ሙሉ በሙሉ ያረግፋል። የኢትዮጵያ ደግሞ በአንፃሩ ያለመልማልና የልምላሜ ማለት ነው። ናሴ ማለት ንሱ ንሶት ከሚለው ግእሱ ንሳ አንቀጽ ይወጣል። እንግዲህ አብሬት አትክል ስር የሚሰጡበት የሚጨምበት ነው። ጳጉሜን ማለት ደግሞ ፈረስ ማለት ወይም ጥልፍ ማለት ነው እና የወራቱ ስያሜን የዕለታት ስያሜን ትንሽ ለየት ይላል በኢትዮጵያ የዘመን ቀመር ም በሀገራችን የሰላም የጤና የብልጽግና የእድገት ዘመን I'm going to I'm በማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢ ሐዲስ ሮዳስ ታደሰ ጋር ነው። ኢትዮጵያ ከአለም የተለየ የቀንና የዘመን አቆጣጠር በመያዟ ምን ተጠቀመች ትክክለኛ ነገር መያዝ በራሱ ለአለም ጥቅም ነው እውነትም ጠብቆ ጥበብም ጠብቆ ማኖር ማለት ለሀገር ብቻ ሳይሆን እንደ አለም ጠቀሜታ አለው ለምሳሌ ያህል የሰባት አመት ልዩነት በስድስተኛ መቶ ክፍለ ዘመን ላይ ነው የተፈጠረው የሁለት መቶ ሰማኒያ አራት አመት ልዩነት ነበረ ከውጭዎቹ ጋራ እንደዚህ የሰባት አመት ልዩነትም አልነበረም ምክንያቱም እነሱ ዲዮቅልጢያኖስ ክርስቲያኖችን በብዙ ያጠፋበት የሁለት መቶ ሰማንያ አራት አመተ ምህረት ላይ አንድ ብለው በመነሳት ዓመተ ሰማዕታት ብለው ይቆጥሩ ነበር። እስክንድሪያን ጨምሮ መሰንች ካምፒኖስን እነሮ። ኢትዮጵያ ግን ልደተ ክርስቶስን በማሰብ ንጉሥ ጊዜ እንደነገሰ በስምንተኛው ዓመት ኢየሱስ ክርስቶስ ተወለደ ብላ በታሪክ መዝገቧ ላይ ጽፋለች። እንግዲህ እንዲህ እያሉ ሲቆጥሩ እስከ ስድስተኛው መቶ ክፍለ ዘመን ላይ ዲዮናስዮስ ኤክሲጊውስ ተነስቶ ለምንድነ ዓመተ ሰማያታት እያል ሁለት መቶ ሰማኒያ አራት ዓመተ ምሕረትም አንድ ብለን የተነሳ ነው? ልደተ ክርስቶስን መነሻ ማድረግ አለብን ብሎ ወደ እኛ አቆጣጠር መጣ። ይሄ እንግዲህ የዘመን አቆጣጠር ልክ ሲያሰላ ወደ ከዓመተ ሰማያታት ወደ ዓመተ ምሕረት ለመምጣት እንግዲህ የስድስት መቶ አመት ሳር ሲያስብ የአውግስጦስ ቄሳር የደገሰበትን ዘመን አይሳፋት እንደማይቀር ይገመታል። የሰባት አመት ጭማሮ ጨመረ። ያቆጣጠራቸው ኤዲ ይባላል። አኖ ዶሚኒ ማለት ሮፍ ዘሎርድ ወይም የጌታ ዓመት ማለት ነው። እንግዲህ አሁን አሁን ግን የወጡ ጥናቶች እንደሚያመለክቱ ለምሳሌ ፖፕ ቤኔዲክት ጂሰስ ኦፍ ናዝሬት ዘ ኢንፋንሲ ናሬቲቭስ ግን ዓለምን ያነጋገረ አንድ መጽሐፍ ጽፈው ነበር። በቅርቡ ኦንላይን ላይ ያለ ብዙ ሚሊዮን ኮፒ የተሸጠው ዝም ብለዋል። ዜማቴ ቴክሲቪውስ ዓመተ ሰማዕታትን ወደ ዓመተ ምሕረት ለመለወጥ በሚያደርገው ጥረት ላይ ዓመተ ሰማያዊታትን ወደ ዓመተ ምሕረት ሲለውጥ የሰባት ዓመት ክሱ ተፈርቷል የሚል ነው። ወይም የአራት ያሉት የስድስት ዓመት ተፈርቷል ብለው ስህተታቸውን አምነዋል። ስለዚህ የጌታ ክርስቶስ ታናፋለሽ ሁለት ሺህ አስራ ሶስት ብለን ማክበራችን በራሱ በጣም በጣም ትልቅ ነገር ነው። ሁለተኛ ጎርጎሬዎስ አስራ ሶስተኛ ንጉስ ቻሮዎች ትሬንት ላይ ገደብ የለሽ ስልጣን ሰጥቶት በነበረ ሰዓት ሶስት መቶ ስልሳ አምስት ዕለት ከአስራ አምስት ኬክሮ እስከ ስድስት ካልቴን ከስድስት ሰዓት የነበረውን አቆጣጠር እንግዲህ ለውጦ እንደሚታወቀው ሶስት መቶ ስልሳ አምስት ዕለት ከአምስት ሰዓት ከአርባ ስምንት ደቂቃ ከአርባ ስድስት ቅጽበት ብሎ ጥቅምት አራት ላይ ነገ ጥቅምት አምስት መሆን ሲገባው ጥቅምት አስራ አምስት ብሎ አስራ አንድ ቀን ክፍተት በአስራ ስድስተኛው መቶ ዘመን ላይ የጨመረውን ጭማሬ ሌሎች ሀገራት ሲቃወሙት በጊዜ ሂደት ግን ተቀብለውታል። ኢትዮጵያ ግን ከአፍሪካ በቅኝ ግዛት ቀንበር ያልተያዘች ያልተንበረከከች በመሆኗ እስካሁን አስራ አንድ ቀኗን ጠብቃለች። ሌሎቹ የአስራ ሶስተኛዋን ጳጉሜንን ለክብራቸው ለጣዖታቸው ስያኔ ሲበታስሏት ኢትዮጵያ ግን አክብራ አስራ ሶስተኛውን ወር ይዛ በመገኘቷ እንደ ዓለም ራሱ ሊያስከብራት የሚገባ የዘመን ቀመር ነው ያላት የሚል እምነት አለ ከኛ ባለፈ ማዳመጥ ላይ ያላችሁት ጋቢና መዝናኛ ነው። ምሽቱን እያሳለፍን የምንገኘው ደግሞ ስለ ኢትዮጵያ ልዩ የዘመን አቆጣጠር ከሚያስረዱን መጋቢያ አዲስ ሮዳስ ታደሰ ጋር ነው። የኢትዮጵያ የዘመን አቆጣጠር ከመላው ዓለም መለየቱ የራሱ ችግሮች አሉት የሚሉት ወገኖች አሉ። ለምሳሌ ከሌሎች ሀገራት ዜጎች ጋር በሚደረጉ የንግድ ግንኙነቶችም ይሆናሉ የሰነድ ትርጓሚዎችም በመሳሰሉት ወቅት ቀናትን ለመቀየር ጊዜ ይፈጃል። በአቀያየሩም ላይ ወጣ አሰራር ስለሌለ ነገሮችን ያጓትታል የሚሉ ወገኖች አሉ። ለእነዚህ ጉዳዮች የሚጠቆሙ መፍትሄዎች ምንድን ናቸው? ስለ እነዚህ ሀሳቦችስ ምን መልሳለሁት? እነሱ ወደ እኛ ይመለሱ እንጂ እኛ ወደ እነሱ አንመለስም። አንደኛ ሰባት ዓመት ዲሮናቴ ሴፕሲቲ ውስጥ መሳሳቱን ራሳቸው ጽፈዋል። ተሳሳትን ካሉ ወደ ትክክለኛ ዘመን አቆጣጠር የመመለስም የመመለስም ሂደት ለእነሱ ሊጠየቁ ይገባል። እነ ጁልየስ ቄሳር ለራሳቸው ክብር ጁላይ ብሎ በሰየመው ወር፣ አውግስጦስ ቄሳር ኦገስት ብሎ በሰየመው ወር ከጦግሚን በታት ነው አንዳንድ ዕለት ጨምረዋል። ኢትዮጵያ ግን በጣዖታትም ስያሜ የነገስታትም ስያሜ የሌለባት ስነ ፍጥረትን ማዕከል ያደረገች ሀገር በመሆኗ ወደ እኛ ሊመለሱ ይገባል እንጂ እኛ ወደ እነሱ ልንመለስ ስለዚህ እውነት ካለ እውነቱም ጊዜ ምናልባት ይሄን ነ- አባቶቻችን ምንም በኢኮኖሚ ባህል የሆኑ በአይምሮ ልዕልና ከፍ ከፍ ደረጃ ያሉ በመሆናቸው ይህን ነገር አስጠብቀው ቆይተዋል። እኛም ዓለም ወደኛ ሊመለስ ይገባል እንጂ እኛ ወደ ዓለም ሊመለስ አይገባም የሚል የራሱ የሆነ ምልከታል። መጋቢ ሐዲስ ሮዳስ ታደሰ ለነበረን አጭር ቆይታ በጣም አመሰግናለሁ። መልካም ባህል ይሁንልዎት። መልካም አዲስ ዓመት ይሁንልዎት እና ሁላችን መልካም ዘን እንኳን ለዘመነ ማቴዎስ ሁላችንን በሰላም አደረሰን እላለሁ። አመሰግናለሁ።

I'm አድማጮቻችን አብራችሁን ስለቆያችሁ በእጅጉ እናመሰግናለን። ኤልያስ አስማረ የመሰናደው አቀናባሪ፣ ሰለሞን አባተ ደግሞ የመሰናደው አርታኢ ነበር። አብታ ሙዚየም ሳስተናግዳችሁ አምሽቻለሁ። መልካም ምሽት። በድጋሚ መልካም አዲስ ዓመት።